ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የህግ በላይነት የትግራይ ህዝብ ለመንበርከት የሚደረግ ሴራ አንቀበለውም። የጠርጣሪ ፍርድ ነው እንጂ በሌላ አይዳኝም። የውጭ ኃይሎች እጃ አስገቢነት ይቁም። መንግስታችን ባወጣው መግለጫ በጽናት እንደግፋለን። ከትናንት በስቲያው የመቀለ የሰላማዊ ሰልፍ ተሳታፊዎች አንዱ ናቸው። የትግራይ ላላዊ ክልላዊ መንግስት ክቡር ፕሬዚዳንት የተናገሩት ነገር እሳቸው እንደተናገሩት ሆኖ የእሳቸው ጉዳይ እሳቸው ሀሳብ ስለሆነ ማለት ነው በእሱ ላይ ምንም አይነት አስተያየት መስጠት አልችልም። ነገር ግን እኛ እያደረግነው ያለነው ጉዳዮች ህግን እና ህግን ብቻ መሰረት አደረገ የትኛውም የፖለቲካ ውግንና ነፃ የሆነ ነው። አቶ ዝናቡ ተኑ የፌዴራል ጠቅላይ አቃቤ ሕግ የኮሚኒኬሽን ጽህፈት ቤት ዲሬክተር ናቸው። ቀደም ያለውን ጨምሮ ሙሉ ዘገባውን በዕለቱ አብይ ርዕስ እናቀርባለን። የምሽቱ ዜናችን ደግሞ የሶማሊያ ነውጠኞች 22 ሰዎችን ገደሉ፣ ኬንያ ውስጥ ሰባት ባለሥልጣናት ከጉቦና ሙስና ቅሌት ጋር በተያያዘ ታሰሩ፣ ኡጋንዳ ውስጥ ዋነተኞች 31 አስክሬን ከቪክቶሪያ ሐይቅ አወጡ የሚሉ ይገኙባቸዋል። በድሬዳዋ ከተማ በወጣቶች መካከል የሚነሳ ተደጋጋሚ ግጭት ለሞትና ንብረት መቃጠል ምክንያት እንደሆነ ነዋሪዎች፣ የአገር ሽማግሌዎችና የከተማው አስተዳደር ፖሊስ ገለጹ የሚለውን ጨምሮ ሳምንታዊ ቅንብሮች፣ ስፖርትና አፍሪካ ነክ በልዩ ልዩ ርዕሶች ዙሪያ የተሰናዱ ቅንብሮች ይዘው ይቀርባሉ። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያለ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ኅዳር 17 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና እንዴት አመሻችሁ አዲሱ አበበንን አቀናባሪው ንጉሡ ታምሬ ሲሆን የስርጭት መሐንዲሱ ደግሞ ኦልድሬስ ሬገስ። አሁን የሰዓቱን የዓለም ዜና እናቀርባለን። ሶማሊያ ውስጥ ነውጠኞች ዛሬ ሰኞ ባካሄዱት ሁለት የተለያዩ ጥቃቶች ቢያንስ 22 ሰዎች መገደላቸውን የአይን ምስክሮችና ባለሥልጣናት አስታውቀዋል። የአልሻባብ ነውጠኞች በማዕከላዊ የሶማሊያ ጋልካዮ ከተማ ውስጥ በሚገኝ በአንድ አወዛጋቢ የሃይማኖት መሪ ቅጥር ግቢ ባካሄዱት የመጀመሪያው ጥቃት የሃይማኖት መሪውና 14 ሰዎች ተገድለዋል። የአይን ምስክሮች በተናገሩት ቃል አንዲት ቦምብ የጫነች መኪና የሃይማኖት መሪውን ግቢ ጥሳ እንደገባች ነውጠኞቹ ግቢውን መውረራቸው ታውቋል። ጥቃቱ የተካሄደበት ግቢ የሱፊ ሃይማኖት መሪው የሼክ አብዲ ወሊ አሊ ኤልሚ መኖሪያ እንደሆነም ተገልጧል። የኬንያ ባለሥልጣናት ከጉቦ ቅሌት ጋር በተያያዘ ሰባት ባለሥልጣናትን በቁጥጥር ሥር አዋሉ። የታሰሩት ባለሥልጣናት ከቻይና የመንገድና ድልድይ ኮርፖሬሽን ጋር በተያያዘ የተፈጸመ ሙስናን ከሚከታተሉ ጉቦ ጋር ተቀባብለዋል ተብለው ነው። ዜናው ትናንት እሁድ ይፋ የተደረገው እውቁ የኬንያ ጋዜጣ ዴሊ ኔሽን ነው። የዚህ የጉቦ ቅሌት ጋር የተዛመደ የቻይና ባለሥልጣናት ይህን አይነት ክስና እስራት ሲያጋጥማቸው የመጀመሪያው መሆኑም ታውቋል። የኡጋንዳ ጥልቅ ዋናተኞች ከቪክቶሪያ ሀይቅ ውስጥ የ31 ሰዎች አስከሬን አወጡ። ሰዎቹ የሞቱት ፓርቲ ይካሄድባት የነበረች ጀልባቸው ሐይቁ ውስጥ በመስጠሟ መሆኑ ታውቋል። የሟቾች ቁጥር ከፍ ሊልም እንደሚችል የተገለጠ ሲሆን፣ አደጋው ግን በኡጋንዳ ታሪክ ከፍተኛው እንደሆነ ነው የተነገረው። ጀልባዋ ባለፈው ቅዳሜ ስትሰጥም ውስጧ ከአንድ መቶ በላይ ሰዎች የነበሩ ሲሆን ይህም መያዝ ከሚገባት ቁጥር በላይ እንደሆነ ተነግሯል። አደጋው የደረሰበትን የሙካኖ አካባቢን የሚወከሉት የሕግ ባለሙያ ጆንሰን ሚያኒያ እንዲህ አይነቶቹ ጀልባዎች ከሐምሳ ሰው በላይ መጫን አይችሉም ሲሉ ተናግረዋል። በሴቶች ላይ የሚፈጸሙ ጥቃቶችን ለማስወገድ በየዓመቱ የሚታሰበውን ዓለም አቀፍ ቀን አስመልክቶ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ መግለጫ አውጥተዋል። አጠር ያለውን የሚኒስትሩን መግለጫ ዝርዝር ሰለሞን ክፍሌ ይዞ ቀርቧል። በሴቶች ላይ የሚፈጸም ጥቃት ዓለም አቀፍ ችግር ሲሆን በየዓመቱ በሚሊዮኖች የሚቆጠሩ ሰዎችን ይጎዳል ሲል ይጀምራል የውጭ ጉዳይ ሚኒስትር ማይክ ፖምፔዮ መግለጫ። እያንዳንዷ ሴትና ልጃገረድ ከጥቃት ነፃ የሆነ ሕይወት ልትኖር ይገባል። ዩናይትድ ስቴትስም የጾታ እኩልነት እንዲኖርና የትኛውንም አይነት በሴቶችና ልጃገረዶች ላይ የሚፈጸም ጥቃት ለማስወገድ እንዲሁም ምላሽ ለመስጠት ቁርጠኛ ናት። እነዚህ ጥቃቶች አስገዳጅ ወሲብና ጋብቻን እንዲሁም ግድያን ይጨምራሉ ሲል መግለጫው ያብራራል። በሴቶችና ልጃገረዶች ላይ የሚፈጸሙ ጥቃቶችን ለማጥፋት የሁላችንንም ትብብር ይጠይቃል ያለው ይኸው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ መግለጫ እርምጃ በመውሰዱም ላይ መንግሥታት፣ የግል ዘርፉ፣ ሲቪል ማኅበረሰቡና በተለያዩ እምነቶች ላይ የተመሠረቱ ድርጅቶች ሊረባረቡ ይገባል ብሏል። ይህን ዓለም አቀፍ ፈተና ሁሉም እንዲረዳው ለማድረግ በተያዘው ጥረትም ዩናይትድ ስቴትስ ይህን በሴቶች ላይ የሚፈጸሙ ጥቃቶች ለማስወገድ የሚታሰበውን ዓለም አቀፍ ቀንና ለሚቀጥሉት 16 ቀናት የሚካሄደውን ግንዛቤ ማስጨበጫ ስታከብር ኩራት ይሰማታል ብሏል የሚኒስትሩ መግለጫ። አክሎም ዩናይትድ ስቴትስ ጥቃቶቹን ለማስወገድ እርምጃ በመውሰዷም ትኮራለች ካለ በኋላ አሁንም የባለድርሻ አካላቱ መተባበር እጅግ አስፈላጊነት ላይ አትኩሯል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የእንግሊዟ ጠቅላይ ሚኒስትር ቴሬሳ ሜይ ብሪታንያ ከአውሮፓ ኅብረት እንድትወጣ ያደረጉትን ስምምነት በተመለከተ የእንግሊዙ የሠራተኛው ፓርቲ ሌበር ፓርቲ መሪ ጀርሚ ኮርቢን ፊት ለፊት ሊሞግታቸው እንደሚፈልጉ አንድ የፓርቲው ቃል አቀባይ አስታወቁ። ስምምነቱ በምክር ቤቱ እንዲጸድቅ ዘመቻ ላይ የሚገኙት ጠቅላይ ሚኒስትር ሜም ከሌበር ፓርቲው መሪ ኮርባይን ጋር በቴሌቪዥን ለመሟገት ዝግጁ መሆናቸውን ከዴይሊ ቴሌግራፍ ጋዜጣ ጋር ባካሄዱት ቃለ ምልልስ አስታውቀዋል። ብሪታንያን ከህብረቱ ለማስወጣት ከሁለት ዓመታት በላይ ያወዛገበውን ክርክር ባለፈው እሁድ ለማጽደቅ ለጠቅላይ ሚኒስትር ሜይ እና ለሌሎች የአውሮፓ ህብረት መሪዎች 40 ደቂቃ ብቻ ነው የፈጀባቸው። የሜክሲኮና የዩናይት ስቴትስ ባለስልጣናት በሰጡት ማሳሰቢያ ድንበር ላይ አመፅ የቀሰቀሱና በኃይል ጥሰውም ለመግባት የሞከሩ ከላቲን አሜሪካ ፈልሶ የመጡ ሊከሰሱ ይገባል ማለታቸው ተሰማ። እነኚህ ፈልሶ የመጡ ሰዎች ኃይል ለመጠቀም በመሞከራቸው የድንበር ጠባቂዎች አስለቃሽ ጋዝ መጠቀማቸውም ታውቋል። የዩናይት ስቴትስ ሀገር ደህንነት ሚኒስትር ክሪስቲን ኔልሰን እንዲሁም የድንበር ጥበቃና ቁጥጥር ቢሮ እንዳስታወቁት ድንጋይ የሚወረውሩ ከተለያዩ አካባቢዎች ፈልሶ የመጡት እነኚህ ሰዎች አደጋ እንዳያስከትሉ ስጋት በመፈጠሩ ነው አስለቃሽ ጋዝ መጠቀም ያስፈለገው ብለዋል። የሜክሲኮ አገር ውስጥ ሚኒስቴር በሰጠው መግለጫም በህገ ወጥ መንገድ ድንበር ሊያቋርጡ የሞከሩ ወደ አምስት መቶ ያህል ሰዎችን ባለስልጣናት በቁጥጥር ስር መዋላቸውን አመልክቷል። በመጨረሻም በቱርክ ባለስልጣናት ገለጣ መሠረት አንዲት የጦር ሄሊኮፕተር ኢስታንቡል ውስጥ በሚገኝ የመኖሪያ ሰፈር ተከስክሳ ውስጧ ከነበሩት አምስት ሰዎች አራቱ ሞቱ። ከሞት የተረፈው ወታደር ሐኪም ቤት ገብቷል። መንግሥታዊ ዜና አውታር አናዶሉ እንደዘገበው በልምድምድ ላይ የነበረችው ሄሊኮፕተር ከአንድ ሰማይ ጠቀስ የመኖሪያ ቤት ህንፃ ጣራ ጋር ተላትማ ነው የወደቀችው። አገረ ገዢው አሊ የሎካያ ለአናዶሉ ዜና አገልግሎት በሰጡት ቃል የአደጋው መንስኤ እየተጣራ ነው ብለዋል። አድማጮች ልሳቱ ዋለን ዜና በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ በትግራይ ክልል ደቡብ ማዕከላዊና ምዕራብ ዞኖች በሚገኙ ከተሞች ባለፈው ቅዳሜ ሰላማዊ ሰልፍ ተካሂዷል። በቅርብ ጊዜ በክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የተሰጠ መግለጫ እንደግፈዋለን፣ ብሔር መሠረት ያደረገ ጥቃት እንቃወማለን፣ ሕገ መንግሥት ይከበር የሚሉና ሌሎች መፈክሮች የተደመጡበት ሰልፍ ነበር። በምዕራባዊና ደቡባዊ ዞኖች በነበሩ ሰልፎች በማንነት ስም የሚቀርብ ጥያቄ እኛን አይወክልም የሚል መፈክርም ቀርቧል። በአላማጣ ከተማ ሰልፉ ከመካሄዱ አንድ ቀን በፊት በሶስት ቦታዎች ቦምቦች የተወረውሩ ሲሆን በሰው ወይም በንብረት ላይ የደረሰ ጉዳት እንደሌለና ተጠርጣሪዎችም በቁጥጥር ስር መዋላቸውን የከተማ አስተዳደር አስታውቋል። ሙሉጌታ ጌታ አጽብሃ ሌላኛው ለዚህ የሚያደናቅፍ ሀይል እንደማይኖር ግልጽ የሚያደርግበት መድረክ ነበር። የዛሬ ምን መድረክ ህብረተሰቡ እንዲሸበር አሳቡ እንዳይገልጽ ወደ ሰልፍ እንዳይመጣ የተለያየ የሽብር እንቅስቃሴ የሚያደርጉ ኃይሎች ትላንት ወደ ሶስት ሰዓት አካባቢ ገደማ ሶስት ቦምብ ጥለዋል። ይሁንና ህብረተሰቡም ይህን የጸጥታ ኃይል ጋር በመተባበር ሶስት ልጆች በቁጥጥር ስር እንዲውሉም ተደርጓል። አቶ ሀፍቶም በፍንዳታው የተጠረጠሩ ሰዎች በቁጥጥር ስር መዋላቸው ጨምረው ገልጿል። ሰልፉ በሰላም መጠናቀቁም አረጋግጧል። በማዕከላዊ ዞን በአብይ አዲና አክሱም ከተማ የተካሄደው ሰልፍ ሰላማዊ እንደነበር አስተያየታቸው ለቪኦኤ የሰጡ ነዋሪዎች ተናግሯል። በአሁኑ ወቅት በአገሪቱ የህግ በላይነት ለማክበር ተብሎ እየተወሰደ ያለው እርምጃ በአንድ ብሔር ላይ ብቻ የሚደረግ ፖለቲካዊ ጥቃት ነው ብለው እንደሚያምኑ ገልጿል ነው ሰልፈኞቹ ህግ ለማስከበር እየተፈጸመ ያለው አካሄድ የትግራይ ህዝብ ለማንበርከክ የሚደረግ ሴራ ነው ብለውታል። ይህንም ደግሞ እንደማይቀበሉት ገልጿል። ህገ መንግስት መከበር አለበት። ኢትዮጵያ የብሔር ብሔረሰቦች ሀገር ናት። አንድ ብሔር ላይ ያደረገ ጥቃት ይቆም ነው። ሌላ ምንም ምክንያት የለውም። ምንም ለነገርም ነገርም የለውም። ህገ መንግስት የሰጠ መብት ነው፣ ይከበር እያልን ያለ ነው። ብሔር ብሔረሰቦች ይከበሩ ሲል እኮ ማለት ነው። ሌላ የሌላ ብሔረዎችን እናክብር ነው እየተባለ ያለው እንጂ ለማንም የሚያንቋሽሽ አንድ ነገርም አላየውም እስካሁን ድረስ። የሚገርመ ነገር የነበረው መሪ ሀሳብ ፍትህ በሁሉም ይንገስ፣ ህገ መንግስት ይከበር በሚል መሪ ሀሳብ እና የህግ በላይነት፣ የትግራይ ህዝብ ለማንበርከት የሚደረግ ሴራ አንቀበለውም። ተጠርጣሪ ፍርድ ነው እንጂ በሌላ አይዳኝም። የውጭ ሀይሎች እጅ አስገቢነት ይቁም። መንግስታችን ባወጣው መግለጫ በጽናት እንደግፋለን በሚሉ መሪ ሀሳቦች ና መፎክሮች ህብረሰ የሚፈለገ መልእክት አስተላልፈው ነው። በሰላም የተመለሱ በተለያዩ አካባቢዎች እየተፈጸመ ነው ያሉት ብሔር መሰረት ያደረገ ጥቃትና ማፈናቀል እንዲቆም ጠይቋል። በምዕራባዊና ደቡባዊ ትግራይ ዞኖች በተካሄዱ ሰልፎች ደግሞ በማንነት ጥያቄ ስም የሚቀርብ ጥያቄ እኛን አይወክልም የሚል መፈክር ተሰምቷል። በሁመራ ከተማ በነበረው ሰልፍ ተሳታፊ ከነበሩ ደግሞ ከመፈናቀሉ ጀምሮ ከበተለይ ከአማራ ክልል የሚመጡ ተፈናቃዮች እጅግ በጣም በርከት ያሉ ናቸው። ቆፍረው ያፈሩትን ንብረት፣ ሀብት፣ ልብሳቸው እንኳን ሳይዙ በሰላም ጊዜ እንደዚህ መዘረፍ በጣም በህል ያስቆጣ ነበር ማለት ይቻላል። አሁን የሚደረግ ያለው የሰጠው መልዕክት እና ከአካባቢ ሳሳሰብ የነበራቸው የሚደረግ የማጣራት ስራ ገኒያታት እንዳይታሰር የሚል አቋም የለም ግን መታሰር ካለባቸው ብሔር ተኮር መሆን የለበትም። ፍትህ ለሁሉም የሚል ነው። ለሁሉም መዳሴት አለበት። በተለይ በትግራይ የአንደት ነው የሚል ቁጣ በተሞላበት ሰላማዊ ሰልፍ ነው ዛሬ በሞራ ከተማ ያለው ማለት ነው። ህዝቡ ጥያቄ አቅርባነ ብሎ በተሰለፈ መሰረት ከዛ አሁን ሽዴል ዓላማ እንዳልነበረው እና ሌላም ረብሻ እንዳልነበረ፣ ለጸጥታም ስጋት እንዳልነበረ ያው ሰላም በሆነ መንገድ አሁን በአሁን ሰዓት እየተጠናቀቅ ያለ፣ ስለዚህ ለሚመለከተው አካል ጥያቄውን አቅርበዋል። ሰልፎቹ በተካሄዱ አካባቢዎች አስተያየታቸውን የሰጡ ነዋሪዎች ሰልፎቹ በህዝብ አደረጃጀት ማህበራት የተዘጋጁ መሆናቸውን ነው የገለጹት። ለአሜሪካ ድምፅ ሙልጌታ ጽበሀ መቅለም። ሙልጌታን ለዘገባው እናመሰግናለን። ተከታዩም ከዚሁ ርዕስ ጋር ያቆየናል። ከሙስና ጋር በተያያዘ የተጠረጠሩ የሜቴክ አመራሮች እንደዚሁም በሰብአዊ መብት ጥሰት የተከሰሱ የብሔራዊ መረጃ ደህንነት አገልግሎት ኃላፊዎች መታሰር የህግ አግባብን የጣሰና በአንድ ዘውግ ላይ የተነጣጠረ ወይም ያነጣጠረ ጥቃት ነው የሚሉ ወገኖች ድምፅ ቀደም ሲል ተደምጧል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል የተወሰደው እርምጃ ከሕግ በላይነት ውጪ ነው ፖለቲካዊ መልክ ይዟልም ሲሉ ኅዳር 10 2011 ዓ ም ጋዜጣዊ መግለጫ መስጠታቸው የሚታወስ ሲሆን ቅዳሜ ዕለት ለተቃውሞ የወጣው የትግራይ ህዝብ የእርሳቸውን መግለጫ እንደሚደግፍ መፈክር አሰምተዋል። በዚህ ጉዳይ ላይ ባለፈው አርብ ለጋዜጠኞች መልስ የሰጡት የፌዴራሉ ጠቅላይ አቃቢ ሕግ የኮሚኒኬሽን ጉዳዮች ዲሬክተር አቶ ዝናቡ ተኑ የሚከተለውን መልስ ሰጥተዋል። አሁን እየተወሰዱ ያሉት እስፔሻሊ የሜቴክን እና የመረጃ ድንበራው ድንነት አካባቢ ላይ የተጀመረው ስራ የትኛውም የፖለቲካ እንድምታ የለውም። የትኛውም ብሔር ግለሰብ ታርጌት አይደለም። የትኛውም ክልል፣ ጎሳ ወዘተመሳሰሉ ተመሳሰሉ ታርጌት አይደለም። ስለዚህ እኛ የሰራ ነው ወንጀል እና ወንጀል ነክ ሆኖ በወንጀል ድርጊት የሚጠረጠሩ አካላት በሙሉ በህግ መጠየቅ መቻል አላቸው ስለዚህ አይ አንጠይቅም ከተባለ አይሰራም። የሀገር በህግ መተዳደር አለበት። ሰው እየዘረፈ መኖር አለበትም። ዜጋ እኮ በነጻነት መንቀሳቀስ አለበት። ዜጋ ሰብአዊ መብቱ እየተረገጠ እንዴት አድርገን ቁጭ እንላለን? ስለዚህ እየተሰራ ያለው የትኛውም የፖለቲካ እንድምታ የለውም የሚል በደንብ ሁሉም ሰው ሊገነዘበው ይገባል። ዝምዛም የምነሳ ጉዳይ አይደለም። የትግራይ ብሔራዊ ክልላዊ መንግስት ክቡር ፕሬዚዳንት የተናገሩት ነገር እሳቸው እንደተናገሩት ሆኖ እሳቸው ጉዳይ እሳቸው ሀሳብ ስለሆነ ማለት ነው በእሱ ላይ ምንም አይነት አስተያየት መስጠት አልችልም። ነገር ግን እኛ እያደረግነው ያለነው ጉዳዮች ህግን እና ህግን ብቻ መሰረት አደረገ የትኛውም የፖለቲካ ውግንና ነጻ የሆነ ነው። አንድ ወንድም እዚያ እንደተናገረው አብዛኛዎቹ እኮ ከስርዓት ከተባለ አሁን ያለው የፖለቲካ ፓርቲ አባላት ናቸው። ታዳዊ ግን እና ከሆነ እኮ እነሱን ነው እነሱን መተው ነበረብን። ወንጀል ግን ያን አይደለም ሊያደርግ የሚችለው ወንጀል ያን ሊያደርገ የሚችለ አይደለም። ከሁሉም አካል በዚህኛው የተሳተፉ የተጠረጠሩ አካላት ተጠያቂ እንደሆኑ ሁሉም ሰው ቢያቆጥሩ ነው የምል ነገር ነው አለን ወደሚቀጥለው ዘገባ እናልፋለን። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር ዛሬ ከሶማሌ ክልል ፕሬዚዳንት ሙስጠፋ መሐመድ ጋር በክልሉ ሰላምና ጸጥታ እንዲሁም በልማት ጉዳዮች ላይ ተነጋግረዋል። የተለያዩ የልማት ተቋማትንም ጎብኝተዋል። በቦታው የሚገኘውን የአሜሪካ ድምፅ ራዲዮ ዘጋቢ መለስካቸው አመሃን ስለ ጉብኝቱ እንዲያብራራልን አነጋግረነዋል። መለስካቸው አመሃ፣ እንግዲህ የዩናይትድ ስቴትስ አምባሳደር ማይክል ሬነር ጅግጅጋን እየጎበኙ እንደሆኑ ገልጸልናል። አንተም እንግዲህ እዛው ያለኸው ስለዛ ጉዳይ ለመዘገብ ነው እና የጉብኝታቸው ዓላማ ምን ነበረ? እንግዲህ ከላይ እንደጠቀስ ነው የጉብኝታቸው ዓላማ በዚሁ በክልሉ በሶማሌ ክልል በተፈጠረው የሰላም እና የጸጥታ ጉዳይ ላይ አዲስ በተፈጠረው ሁኔታ ላይ ለመነጋገር እና እንዲሁም በዚሁ ክልል በሚገኙ ኢኮኖሚያዊ ልማቶች ጋር በተያያዘ ከፕሬዚዳንቱ ጋር ለመወያየት ነበር ወደ ክልሉ የገቡት። እና ዛሬ ጠዋት በአራት ሰዓት አካባቢ ወደዚሁ ወደ ክልሉ ጽህፈት ቤት ገብተው ከፕሬዚዳንቱ ከክልል ፕሬዚዳንት አቶ ሙስጠፋ መሐመድ ጋር ተወያይተው ነበረ። ውይይታቸውን ጨርሰው ሲወጡ ለጋዜጠኞች በጋራ መግለጫ ስተው ነበረ እና እንደተነገረን ከሆነ ይሄ ጉብኝታቸው በሁለት ወር ውስጥ አምባሳደሩ ለሁለት ጊዜ መጎብኘታቸው ነው የሚኑ ክልል እና በዚሁ ያደረጉት ንግግር እንግዲህ እነሱ ሊያካፈሉም ከሆነ ወይ ንግግራቸው በጠቅላላ ላይ ንግግራቸው ሁለት ያተኮረው በኢኮኖሚ ጉዳዮች ላይ የዩኤስ አይዲ ሆነ ሌሎችን የዩናይትድ ስቴትስ መንግስት አካላት የሶማሌ ክልልን እንዴት ሊረዱ እንደሚችሉ ያለውንም የሰላምን ተቀብለው በአሁኑ ጊዜ እንዳይመስል ተናግረው፣ ብዙ በብዙ ነገር ላይ ንትማ ብዙ ነገር ላቀር ነው። እንግዲህ የነገሩም አምባሳደር ሬይነር እና የሶማሊያው ክልል ፕሬዚደንት ስለ አካባቢው ሰላም፣ ስለተፈናቀሉትና ጉዳት ስለደረሰባቸው ሰዎች የተናገሩት ነገር ያለ ይመስልሃል? በሱ ጉዳይ ላይ ዝርዝር ነገር ከአምባሳደሩ አልሰማንም። ነገር ግን ቪኦኤ ራሱ በክልሉ ፕሬዚዳንት ይሄን በተመለከተ ጥያቄ ያቀመላቸው ነበር። ጥያቄ ሆኑ ነው ብዙ ጊዜ በአሁኑ ጊዜ እንደሚሰማው ጉዳት የደረሰባቸው ድምረትም፣ በአካልም እንዲሁም በህይወት ምት የደረሰባቸው እና ዘመዶቻቸው ማለት ነው። ታስ አስተካክል እስካሁን ድረስ የሚል ትላላቸው ይህን በተመለከተ የሚመርጋቸዋል የሚል ጥያቄ ተወጃቸው። የክልሉ ፕሬዚዳንት ይህን በተመለከተ ለቪኦ እንደተናገሩት ከሆነ በአሁኑ ጊዜ በሀገሪቱ በተለያዩ ስፍራዎች ተመሳሳይ ግጭቶች እየደረሱ ብዙ ጉዳቶች በንብረትም፣ በሰው አካልም፣ በህይወትም እየደረሰ ነው እና መንግስት ለዚህ ሁሉ በአንድ ጊዜና በአንድ ወቅት ካሳ ሊከፍል አይችልም ወይም ካሳ ሊሰጥ ሊከፍል አይችልም እና ይህም በተመለከተ ብዙ ችግር አለ። ብዙ ውይይት ይካሄዳል ወደፊት ቢሆን እና በሶማሌ ክልል በተለየ ሁኔታ የደረሰ ጉዳት ስለሆነ እንደሌላው እርስ በእርስ አንዱ በሌላው የተደረገ ሳይሆን የመንግስት አካላት ሆን ብለው የፈጣል ስለሆነ በተለየ አቅጣጫ ነው የምንመለከተው። የደረሰ ጉዳት በስፋት እየመረመድ ነው በስፋት እየተመተነ ስለሆነ በአሁኑ ጊዜ ያን አጥንተን እንዴት ያለ ካሳ ለመካስ እንደምንችል አውቀናል፣ አጥርጠን ጨርሰናል። ወደ ተግባር የምናቸው ከዚህ በኋላ ብላልታል። አምባሳደር ሬይነር የልማት ተቋማትን እንደ ጎበኙ ተገልጿል። እና እስቲ ዝርዝርን ብታብራራልን። የልማት ተቋማትን በተመለከተ ጅጅጋ ኤክስፖርት ስሎተር ሀውስ ወይም ጄሻ ተብሎ በሚታወቅ ለውጭ ገበያ ስጋ አቅርቦት የሚውል እርድ የሚታይልበት የሚሆን ይህን ኃላፊነቱ የተወሰነ የግል ማህበር የተቋቋመ እንደሰማሁት ከሆነ የትውልድ ኢትዮጵያውያን በሆኑ የዲያስፖራ አባላት መውጠብ እያለው ይህን የሚገኘው ከጅጅጋ ከተማ ወደ ሀረር መሄጃ መንገድ ወጣ ብሎ ፈፋን በምትባል አነስተኛ ከተማ ዳርቻ ላይ የተመሰረተ ነው። ጤራው በአሁኑ ጊዜ እርድ ጀምሮ ወደ ኩዌት እየላክ እንደሆነ ተናግረዋል። የድርጅቱ ሊቀመንበር ማለት ነው። ከዚያም በተረፈ በዚህ አካባቢ እንግዲህ ህዝቡ አርብቶ አደር በመሆኑ እንደዚህ ያሉ ኢንዱስትሪን ንግድንና እርባታን ወይም ደግሞ ግብርናን የሚያያዙ ተግባራት ወይም ተቋማት በእጅጉ አካባቢውን ሊጠቅም እንደሚችል አስረድተዋል። በትክክልም በአሁኑ ጊዜ ብዙ ህዝብ በዚህ ረገድ እየተጠቀም እንደሆነ አስረድተዋል። ነገር ግን ያለው ተግዳሮት የአካባቢው እንስሳት በአብዛኛው የቁም ከብቶች፣ የቁም እንስሳት ወደ ውጭ በኮንትሮባንድ በከፍ ባለ ዋጋ ስለሚሸጡ ከዚህ ውድ ዋጋ ጋር መወዳደር አለበት። ይሄ ድርጅት በዚህ ረገድ ከፍተኛ ውጭ እያወጣ ነው ብለዋል። ከዛ በተረፈ ደግሞ እንግዲህ በአካባቢ በየጊዜ የሚከሰተው ድርቅ ለምግብ አቅርቦት ማለትም የመኖ አቅርቦት ለእንስሳቱ በጣም አስቸጋሪ ሁኔታ ያሰራል። ያም ሆነ ይህ እንግዲህ ያለን ተግዳሮቶች ተቋቁሞ ከፍተኛ ውጤት ሊገኝ የሚችል እንደሆነም አስረድተዋል። ከዛ በተረፈ ወደ ሁለተኛው ጉብኝታቸው የሄዱት በርወቆ የተሰኘው የወተት ማቀናበሪያ ድርጅትን በመጎብኘት ነበረ። ሁለቱ ባለስልጣናት ናቸው ይህንን የጎበኙት። ይሄ ድርጅት ወተቱን የሚያገኘው እንደነገሩን ከሆነ ከአካባቢው ከሚገኙት አራት የህብረት ስራ ማህበራት ነው። በዚህ ረገድም ህዝቡ አካባቢው ህብረተሰብ በእጅጉ ተጠቃሚ ሊሆን እንደሚችል ነው የነገሩም። መለስካቸው በጅጅጋ ያለው ሁኔታ ምን ይመስላል? በተለይ የሰላም ሁኔታ አንተ በታዘብከው መሰረት ምን ይመስላል? ጅጅጋን በትክክል በ ብዙም አላውቃትም፣ ጥቂት ነው የማውቀው ይሁን እና በፊት ካየሁት በጣም በብዛት ህዝቡ ከፍ ብለዋል፣ በጥሩ ማለት ነው። እንደሚታየኝ ከዚህ ቀደም ከወራት በፊት በስፍራው ተከስቶ የነበረው የሰላምና አለመረጋጋት ሁኔታ የነበረው ግጭት ተጽዕኖው እንዳለ ይታወቃል፣ ብዙም ሰዎች ይናገራሉ። አሁንም ቅድም ከላይ እንደተነጋገር ነው ጉዳት ደርሶባቸው የነበሩ ተቋማትም ግለሰቦችን እንዳሉ እና አሁንም ያ መንፈስ ያ ውጥረት የነገፈ ነው ባይባልም ስሜት እንዳለ ይናገራሉ። ይሁንና በዝግጅ ጊዜ የተሻሻለ እንደሆነ እምነትም እያሳደረ እንደሆነ ህዝቡ የነገሩኝ ሰዎች አሉ። ከዚያ በተረፈ ግን በእውነት ያ የሰማነውን እንግዲህ ያየነውን እንኳን ግን የሰማነው እና አሁን ተማሪዎች ወጣቶች የሆናቸው ለብሰት ትምህርት ቤቶችን መለሱ

ወደ ተከታዩ መጽሔት ዘገባ አንሻገር። ወደ ባህር ዳርም ይወስድናል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ የጣና ሐይቅን ከእምቦጭ አረም ለመታደግ የአስር ሚሊዮን ብር ልገሳ በከተማው አስተዳደር ስም አበረከቱ ይላል። ከንቲባው ከባህር ዳር እንዲሁም ከአዲስ አበባ ከተማ ወጣቶች አመራሮች ጋር ትላንት የተወያዩ ሲሆን በንግግራቸውም ጣና ላይ ያለው ችግር የሁላችንም ኢትዮጵያውያን ችግር ነው፣ በጣና ሐይቅ ላይ የተጋረጠውን አስከፊ የእንቦጭ አደጋ ለመታደግ ሁሉም ኢትዮጵያዊ ሊረባረብ ይገባል ብለዋል። ምክትል ከንቲባው አያይዘውም አንድነታችንን የሚጠላው ጠላታችን ብቻ ነው፣ አንድነታችንን የሚጠሉ ኃይሎች ማህበራዊ መገናኛ ላይ መሽገዋል ሲሉም ተችተዋል። አስቴር ምስጋናው ተከታዩን አጠናቅራለች። ከሶስት ቀናት በፊት ነበር ቁጥራቸው ወደ አራት መቶ የሚጠጉ የአዲስ አበባ ከተማ ወጣቶች ወደ ባህር ዳር ከተማ የመጡት። ዓላማቸው ደግሞ በጣና ሐይቅ ላይ የተከሰተውን የእምቦጭ አረም ማስወገድ ቢሆንም ውስጡ ግን ሌላ ምስጢር ነበረው፣ ፍቅር፣ አንድነት፣ ወንድማማችነትን መገንባት። ይህ ደግሞ በክልሉ ምክር ቤት አዳራሽ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ ከፍ ብሎ ተደምጧል። ምክትል ከንቲባው ለእንቦጭ አረም ማስወገጃ የ አስር ሚሊዮን ብር በከተማ አስተዳደሩ ስም ካበረከቱ በኋላ የተናገሩት ነገር የሁሉን ተሳታፊ ቀልብ የሳበና ና በፉጨትና በጭብጨባ የታጀበ ነበር። እንዲህ ሲሉ ጀመሩ። ኢንጂነሩ በአማራ ና በኦሮሞ ህዝብ ላይ ለዘመናት የተዘራውን የጥላቻ ግንብ ለመናድ ከአንድ ዓመት በፊት ጣና ኬኛ ብለን ተነሳን። አንድነትና ፍቅርን ለመስበክ ሀ ብለን ጀመርናሉ። እኛ የመጣ ነው አባቶቻችን ከዘመናት በፊት ያስቀመጡትን ሐውልት የአንድነት ሐውልት የኢትዮጵያዊነት ሐውልት እሱን ልናጸናል። ጣናን ከኛ ብለው ወጣቶቹ ሲመጡ ጣናን ብቻ አልነበረም ያዳኑት። እንቦጭን ብቻ አይደለም የለቀሉት። በአማራና በኦሮሞ ህዝብ መካከል የነበረውን ቁርሾ እንደ ህዝብ ባይኖርም እንደ ህዝብ ባይኖርም በአንዳንድ ሰዎች ምክንያት ይህንን ታላላቅ ሕዝብ ግንኙነት በሚጠላ ሰዎች ምክንያት የተፈጠረውን ቁርሾው ነቅሎ ነው የተመለሱ። ቀጠሉ፣ ኢንጂነሩ ኢትዮጵያዊነት ሱስ ነው ብለው የሰበኩት አቶ ለማ መገርሳ እዚህ አዳራሽ ውስጥ እንደሆነ አስታውሳለሁ ካሉ በኋላ እኔም ኢትዮጵያዊነትን እሰብካለሁ። ያ ሱስ ነው። ሁላችንን እንዳንተኛ እንዳንቀመጥ እንድንዞር ያደረገን። ስለዚህ ዛሬ ስንገናኝ ያንን አደራ እንደ ስንቅ ይዘን ወደፊት ለመራመድ መነሻችን ባህር ዳር ይሁን ቅሉ ኢትዮጵያን እናዳርሳታለን። ከዛም አልፈው አባቶቻችን በራሳቸው ደም የገነቧትን አፍሪካ ተሻገርናታ የኢትዮጵያ፣ የአፍሪካ፣ የሁላችን ከተማ ዋና ከተማ የሆነችው አዲስ አበባ ኢትዮጵያን ማየት የሚፈልግ ሰው ካለ አዲስ አበባ ይልቅ ይሄ ውብ የአምላክ እጅ ስራ የሆነ ከተማ፣ የኢትዮጵያውያን መኖሪያ የሆነ ከተማ ማንም እንደፈለገው እንደራሱ አስቤዛ ሊጫወት ሊያሾረው ስለማይችል፣ የኢንጂነሩ ማጠቃለያ የሆነው ንግግር ደግሞ በማህበራዊ ሚዲያ ውስጥ ራሳቸውን መሽገው አንድነታችንን ለመናድ ለሚጥሩ ሀይሎች ወጣቶች እጅ መስጠት የለባችሁም የሚል መልእክት በማስተላለፍ ነበር። የፖለቲካ ቁማሩን በሚገባ ልናቅ ይገባላል። በዩኒቨርስቲዎች ያለው አሁን ወንድምን ከወንድም ጋር የሚያጣላ በመሀል ግን የፖለቲካ ትርፍ ለማግኘት አሁን በጀመር ነው። ልክ የፖለቲካ ንግዱን ትርፋማ እንዳይሆን ገበያውን ማጥበብ ብንችል ደግሞ ማጥፋት ገበያው ሶሻል ሚዲያ ላይ ያ እኛ ተባብር ገበያውን ተፋማ እንዳይሆን ካላደረግን ወንድምን ከወንድም ጋር ለማጣላት የተዘጋጁ የኢትዮጵያ ጠላቶች ይላሉ። ይህንን የማንክደው ሀቅ ነው። ከውስጥም ከውጭ ባህርዳር ልጆች፣ የአዲስ አበባ ልጆች፣ የኢትዮጵያ ወጣቶች በዚህ ነገር ላይ ልንነቃ ይገባል። አንድነታችንን እንጠብቃል። ኢትዮጵያዊነታችንን እንጠብቃል። የምንጠብቀው እኛ ወጣቶች ነው። የአማራ ዴሞክራሲያዊ ፓርቲ አዴፓ የማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ምግባሩ ከበደ የጥላቻ እምቦጭ እየተነቀለ የመለያየት ግንብ እየፈረሰ አንድነታችን እየጠነከረ ይሄዳል በማለት ለተደረገላቸው ድጋፍ አመስግነዋል። ከውይይቱ በኋላ ያነጋገር ናቸው። አንዳንድ ወጣቶች የሰጡት አስተያየት ከምክትል ከንቲባው ታከለ ኡማ መልእክት ብዙ ቁም ነገር ማስቀረት እንደቻሉ ይናገራሉ። ስሜ ይድነቃቸው አሸናፊያችን ነው ይባላል። ከንቲባችን ኢንጂነር ታከለ ኡማ ከተናገሩት ነገሮች ላይ ስሜት የሚነኩ ብዙ ነገሮች ተናግረዋል። አዲስ አበባችን የሁሉም ኢትዮጵያዊ መኖሪያ ነች። አዲስ አበባ ላይ ሁሉም ኢትዮጵያዊ መጥቶ ሁሉም ኢትዮጵያዊ በአንድነት የሚኖርባት ከተማ እንደመሆኗ መጠን የሁሉም ኢትዮጵያ ላይ ያሉ ወጣቶችን እኛ የአዲስ አበባ ወጣቶች አንድ ላይ በመምከርና ና በመመካከል ትልቋን ኢትዮጵያ መፍጠር እንዳለብን መልእክት አስተላልፈውልናልና ና ከዚህ በፊትም ብዙ ያስተላልፉልን መልእክት አለ። ክቡር ከንቲባችንን በዚህ አጋጣሚ ላመሰግናቸው እወዳለሁ፣ ይህንን ጠንካራ መልእክት ስላስተላለፉልን። በምክትል ከንቲባ ታከለ ኡማ የሚመራው ልዑክ ከአዴፓ አመራሮችና ከባህር ዳር ከተማ ወጣቶች የማስታወሻ ስጦታዎች የተበረከተላቸው ሲሆን የሶስት ቀናት ቆይታቸውን አጠናቀው ዛሬ ተመልሰዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባዋ ለዘገባው እናመሰግናለን። አድማጮች ስቱዲዮ ሰዓታችን አሁን ከምሽቱ ሶስት ሰዓት ከሰላሳ አንድ ያመለክታል። የሰዓቱን የዓለም ዜና ከአዲስ አበባ ሶማሊያ ውስጥ ነውጠኞች ዛሬ ሰኞ ባካሄዷቸው ሁለት የተለያዩ ጥቃቶች 22 ሰዎች መገደላቸውን የአይነ ምስክሮችና ባለሥልጣናት አስታውቀዋል። የአልሻባብ ነውጠኞች ናቸው ጥቃቱን ያደረሱት። የኬንያ ባለሥልጣናት ከጉቦ ቅሌት ጋር በተያያዘ ሰባት ባለሥልጣናትን በቁጥጥር ስር አዋሉ። የታሰሩት ባለሥልጣናት ከቻይናው የመንገድና ድልድይ ኮርፖሬሽን ጋር በተያያዘ የተፈጸመ ሙስናን ከሚከታተሉ ጋር ጉቦ ተቀባብለዋል ተብሎ ነው። የኡጋንዳ ጥልቅ ዋናተኞች ከቪክቶሪያ ሐይቅ ውስጥ የ31 ሰዎች አስክሬን አወጡ። ሰዎቹ የሞቱት ፓርቲ ይካሄድባት የነበረች ጀልባቸው ሐይቅ ውስጥ በመስጠሟ መሆኑም ታውቋል። በሴቶች ላይ የሚፈጸመው ጥቃቶችን ለማስወገድ በየዓመቱ የሚታሰበውን ዓለም አቀፍ ቀን አስመልክቶ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ መግለጫ መስታቸው ታውቋል። የእንግሊዟ ጠቅላይ ሚኒስትር ቴሬሳ ሜይ ብሪታንያ ከአውሮፓ ህብረት እንድትወጣ ያደረጉትን ስምምነት በተመለከተ የእንግሊዙ የሰራተኛው ፓርቲ መሪ ጀርሚ ኮርባይን ፊት ለፊት ለመሞገት እንደሚፈልጉ አንድ የፓርቲው ቃል አቀባይ አስታወቁ። አርዕስተ ዜናው ይሄው ነው። አዲሱ ለሰዓቱ የዓለም ዜና እናመሰግናለን። አንተንም። አርዕስተ ዜና ወደሚቀጥለው ከመሄዳችን በፊት አዲሱ፣ ሰሞኑን በትናንትናው ዕለት የሰራኸው አንድ ዝግጅት ነበር። በጀርመን የሚገኙ ኢትዮጵያውያን እንዲሁም በአውሮፓ የተለያዩ አካባቢዎች የሚኖሩትን ጨምሮ መግለጫ አውጥተው ነበር። ቅዳሜ ነው የሰራኸው። ያን መግለጫ ተከትሎ የሚመለከታቸውን ክፍሎች ያነጋግረናል። በጀርመን በርሊን የሚገኘውን ኤምበሲ እንዲሁም በፍራንክፈርት የሚገኘውን የቆንስላውን ጽፈት ቤት ኃላፊዎች ያነጋግረናል። ሰፊ ቃለ ምልልስ ነው ያደረግ ነው። ቀደም ብሎ በአንተ ውይይት ላይ የተነሱ ጥያቄዎችን እንዲመልሱ አድርገናል። ምናልባት ሰዓታችን ላይፈቅድ ይችላል ዛሬ በነገ ዕለት እንደምናስተላልፍ ምላሽንም እንዳገኘ ግን ለአድማጮች ጥሩ ነው። ሲጠብቁ ምናልባት ሳይተላለፍ ሲቀር ሌላ ችግር እንዳይመስላቸው በጊዜ ጥበት ነው። ቅዳሜ እለት እንዳልከው ከጀርመን መግለጫ አገኘን። ጠቅላይ ሚኒስትር እዛ በሄዱበት ጊዜ እንደ ልብ መግባት፣ ጠቅላይ ሚኒስትሩ ማግኘት፣ ማናገር አልቻልንም። የገቡትም ሰዎች ቢኖሩ በስንት ጭቅጭቅና ትግል ነው። ይሄ ደግሞ ኃላፊነቱ የቆንስላው ነው፣ ሆን ተብሎ የተደረገ ነው እያሉ ነው የከሰሱትና እንደተባለው ዛሬ አንተ ደግሞ ኃላፊውን አግኝታ አነጋግረሃል እና ነገ እናቀርባለን። ጥሩነቱ እነዚህ ሰዎች ክሳቸው ወይም እንዲህ ይደረግልን አይደለም፣ ወደፊት እንደዚህ መቀጠል የለበትም። አሁን እየተሰራ ያለው የቀድሞ መንግስት የቀድሞ እንበለው እንግዲህ የቀድሞ መንግስት በጠቅላይ ሚኒስትር አብይ አስተዳደር ሳይሆን የድሮውን ነው የሚለማመዱት እና ይሄ መቅረት አለበት ነው። ትክክል፣ ይሄን ነው የሚለው። እንግዲህ ዝርዝሩን በነገው ምሽት ዝግጅታችን እናቀርባልና፣ አድማጮች አሁን በቀጥታ በየሳምንቱ ሳምንቱ በዚህ ሳምንት ማስታወሻ እየነገረኝ ነው ንጉሱ ባለስልጣናቱ ላቀረብንላቸው ጥያቄ ይቅርታ መጠየቃቸውን እንዲሁም ደግሞ ይሻሻሉ በተባሉ ሀሳቦች ላይ መስማማታቸውን ይህንኑ እናስታውሳለን። ዝርዝሩን ነገር እናቀርባለን። አድማጮች አሁን በቀጥታ በዚህ ሰዓት በየሳምንቱ የሚቀርበው ቀዳሚ ዝግጅት ስፖርት ነው። ሰለሞን ክፍሌ እንደምናመሽታችሁልኛል። የተከበራቸው አድማጮቼ የኢትዮ ኤርትራን የሕዝቦች አንድነት ለማጠናከር በሚል መርህ አስር ዐሥር የኢትዮጵያ ቢሲክሌተኞች ትላንት ወደ አስመራ ተነሥተዋል። የሩጫና የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። ወደ ኤርትራ ያቀናውን የኢትዮጵያ ቢስክሌተኞች የሰላም ጉዞ ዜና ላስቀድም። ገዛህን ጽዮን መስቀል ተከታትሏል። አመሰግናለሁ ሰለሞን። አስር የኮርስ ብስክሌት ተወዳዳሪዎችን የያዘው የኢትዮጵያ ብስክሌት ተጓዦች ቡድን የኢትዮ ኤርትራን የሕዝቦች አንድነት ለማጠናከር በሚል መርህ ትናንት ከአራዳ ጊዮርጊስ ተነስቶ ደብረ ብርሃን ከተማ ገብቶ ማደሩን አቶ ረዘነ በየነ ገልጸዋል። ከተለያዩ ክለቦች የተወጣጣው የኢትዮ ኤርትራ ብስክሌት ተጓዥ ቡድን አንድ ሺ ሰማኒያ ኪሎ ሜትር ተጉዞ አስመራ ከተማ ከመድረሱ በፊት በአስራ አንድ ከተሞች መዳረሻው እንደሚሆን ተገልጿል። አሸናፊና ተሸናፊ የሚለይበት ውድድር አለመሆኑም ተገልጿል። የጉዞውን ዋና ዓላማ ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለቱ አገሮች መካከል ያስጀመሩትን የፍቅርና የአንድነት መንፈስ ይበልጥ እንዲጠናከር ለመደገፍ መሆኑንም አቶ ረዘነ በየነ ተጓዦቹ ሲነሱ ባሰሙት ንግግር ጠቁመዋል። የአዲስ አበባ ብስክሌት ፌዴሬሽን ፕሬዝዳንት አቶ ረዘነ በየነ ስለ ጉዞው የሚከተለውን ማብራሪያ ሰጥተዋል። ትልቁ ዓላማው ግን በዚህ በሁለቱ ሀገሮች በተፈጠረው ሰላም ምክንያት እኛም የሰላሙ ተጓዳች ስለሆንን ከአዲስ አበባ ተነስተን ወደ ኤርትራ ለመግባት ነው። ቀደም ሲል ኤርትራ ሄደን ተነጋግረን ነበረው። አሁን ቀደም እንደገና ደግሞ ከአዲስ አበባ ተነስተን ወደ አስመራ ለመሄድ ነው። በጉዞ መካከል ችግር ይገጥመናል ብለን አናስብን። ችግርም እንዳይገጥመን ከወዲሁ ጥንቃቄ አድርገናል። ከኛ ጋር የፌዴራል ፖሊስ ከሌሎችም ጋር እየተደዋወለን ነው እና ችግር ይገጥመናል ብዬ አላስብም። አመሰግናለሁ። ገዛኸኝ በአትሌቲክሱ የሩጫ ስፖርት ዜና በቅድሚያ የትላንቱን የስፔን ሰላሳ ሰባተኛ ዓለም አገር አቋራጭ ሩጫ ውድድር እናያለን። የዩጋንዳው ጄኮብ ኪፕሊሞ የወንዶቹን፣ ኢቫቼሮኖ ከኬንያ የሴቶቹን አሸንፈዋል። በወንዶቹ 10060 ሜትር ውድድር ሲጀመር ቀድሞ ሲገሰግስ የታየው ኤርትራዊው የማነ ኃይለ ሥላሴ ነበር። ያጠናቀቀው ግን በስድስተኛነት ነው። ሌላው ኤርትራዊ አሮን ክፍሌ ሁለተኛ ወጥቷል። ኤድዋርድ ዛካዮ ከኬንያ ሦስተኛ። በሴቶቹ 8040 ሜትር ሩጫ ውድድር ደግሞ በመጨረሻዋ ሰዓት ላይ ቲሙን መቀላቀሏ የተገለጸላት ኤቫ ቼሮኖ በድል አጠናቃለች። ለስፔን የምትሮጠው ኢትዮጵያዊቷ ትርሃስ ገብሬ ኬንያዊቷን ግሎሪያ ኪቴን ተከትላ በሦስተኛነት ገብታለች። በኢጣሊያ ከተማ ፍሎረንስ ማራቶን በሴቶቹ እስራኤላዊቷ ሎራ ቼሙታይ ሳልፒተር አንደኛ፣ የኬንያ ሯጮች ካሮላይን ቼፕኮኒና ቺሜቲን ሙካዳንጋ ሁለተኛና ሦስተኛ ሆነዋል። በወንዶቹ የ21 ዓመቱ ለባህሬን የሚሮጠው ኢትዮጵያዊው አሊ አብዲ ገለችው አንደኛ፣ የሞሮኮ ሂካም ቡፋርስ ሁለተኛ፣ የኬንያው ጊልበርት ኪሯ ሦስተኛ ሆነዋል። የሩጫው ስፖርት ዜና ይኸው ነው። ለሀገር ውስጥና ለውጭ እግር ኳስ ዜናዎች እንደገና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ይሆናል መወስዳችሁ። በሀገር ውስጥ የእግር ኳስ ዜና የኢትዮጵያ ፕሪምየር ሊግ የሶስተኛ ሳምንት ጨዋታ አራት ግጥሚያዎች ብቻ በክልል ከተሞች ተካሂደዋል። ሐዋሳ ላይ ሐዋሳ ከተማ ወላይታ ዲቻን ሁለት ለአንድ ሲረታ ታፈሰ ሰለሞንና እስራኤል ይሸቱ ለሐዋሳ ከተማ ጸጋ ያበራ ደግሞ ለወላይታ ድቻ ጎሎቹን ያገቡ ተጫዋቾች ናቸው። ደቡብ ፖሊስ ደደቢትን አንድ ለባዶ ባሸነፈበት ጨዋታም ብቸኛዋን ግብ በረከት ይስሐቅ ለደቡብ ፖሊስ አስቆጥሯል። በአቻ ውጤት የተለያዩ ቡድኖች ደግሞ ሲዳማ ቡናና ባህር ዳር ከተማ አንድ ለአንድ፣ ሽሬንዳ ስላሴና አዳማ ከተማ ያለ ግብ ባዶ ለባዶ ተለያይተዋል። መከላከያ በአፍሪካ ኮንፌዴሬሽን ዋንጫ ቅድመ ማጣሪያ ለማድረግ ወደ ናይጄሪያ የሚያመራ ሲሆን የ2010 የኢትዮጵያ ሻምፒዮኑ ጅማ አባ ጅፋር ደግሞ ለአፍሪካ ሻምፒዮንስ ሊግ ቅድመ ማጣሪያ ለማድረግ ጅቡቲ ገብቷል። ሁለቱ ቡድኖች ነገና ተነገ ወዲያ ቅድመ ማጣሪያቸውን ያደርጋሉ። ሌሎች አራት ግጥሚያዎች ለሌላ ጊዜ መሸጋገራቸውን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ወደ ውጭ የእግር ኳስ ዜና ስንሸጋገር የእንግሊዝ ፕሪሚየር ሊግና የስፔን ላሊጋ ከኢንተርናሽናል ጨዋታዎች በኋላ ተመልሰዋል። በሳምንቱ መጨረሻም በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲና ሊቨርፑል ተጋጣሚዎቻቸውን በሰፊ የግብልዩነት አሸንፈው መሪነታቸውን ሲያጠናክሩ ቼልሲ ሸብረክ ብሎ የሶስተኝነት ደረጃውን ለቶተንሃም አስረክበዋል። ማንቸስተር ሲቲ ዌስትሃም ዩናይትድን አራት ለባዶ በረታበት ጨዋታ ስተርሊንግና ሲልቫ አንዳንድ ሳኒ ደግሞ ሁለት ጎሎቹን ለሲቲ ያስመዘገቡ ተጫዋቾች ናቸው። እስከ ረፍት ገትሮ የቆየው ዋትፎርድ በሁለተኛው የጨዋታ ጊዜ ለሊቨርፑል እጁን ሰጥቷል። መሐመድ ሳላህ፣ አሌክሳንደር አርኖልድ ና ፌርሜኒሆ ጎሎቹን ለሊቨርፑል አግብተዋል። ቶተንሃም ሆትስፐር ቼልሲን ሶስት ለአንድ በማሸነፍ ደረጃውን አሻሽሏል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡንም ማንቸስተር ሲቲ በ ሰላሳ አምስት ሊቨርፑል በ33 ቶተንሃም በ30 ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘዋል። ኮከብ ግባግቢነቱን አጉሮ ከማንቸስተር ሲቲ በ9 ጎል ይመራል። በርንሌይ ከኒውካስል ዛሬ ከምሽቱ አምስት ሰዓት ላይ ይጫወታሉ። በስፔን ላሊጋ ፍጹም ያልተጠበቀው ኤባር በሜዳው ሪያል ማድሪድን አስተናግዶ ሶስት ለባዶ ሸኝቶታል። ኤባር ሪያል ማድሪድን ሲያሸንፍ ለመጀመሪያ ጊዜ ሲሆን ሪያል ማድሪድም በዚህ ዓመት ሽንፈት ተደጋግሞበታል። የሳምንቱ የላሊጋው ተጠባቂ ጨዋታ የአትሌቲኮ ማድሪድና የባርሴሎና ጨዋታ ሲሆን ባአቻ ውጤት አንድ ለአንድ ተለያይተዋል። ዲያጎ ኮስታ ለአትሌቲኮ ማድሪድ ቀድሞ አግብቶ አሸንፎ ሊወጣ ነው እየተባለበት የመጨረሻዎቹ ደቂቃዎች ተቀይሮ የገባው ኦስማን ደንቤሌ ከሜሲ የተቀበላትን ኳስ ተቆጣጥሮና አክርሮ ወደ ጎል ላካት ባርሴሎናን ከሽንፈት ታድገዋለች። በሌላ ጨዋታ ሲቪያ አንድሬ ሲልቫ ባስቆጠራት ብቸኛ ጎል ራዮ ቫልካኖን አንድ ለባዶ በማሸነፍ ሙሉ ነጥብ አግኝቶ የባርሴሎናን መሪነት ተረክቧል። ሌሎች ጨዋታዎችም ተካሂደዋል። የዚህ ሳምንት የላሊጋው ጨዋታ ውጤቶች መሪዎቹን ይበልጥ አቀራርቦ አንገት ለአንገት አያይዟቸዋል። ሲቪላ በ26፣ ባርሴሎና በ25፣ አትሌቲኮ ማድሪድ በ24 ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘዋል። የጂሮናው ክርስቲያን ስትዋኒ በአስር ጎል ኮከብ ግብ አግቢነቱን ሲመራ የባርሴሎናዎቹ ሊዮኔል ሜሲና ና ሉዊስ ሱዋሬዝ በዘጠኝ ጎል በሁለተኝነት ተከትለዋል። በእኔ በኩል ያለው የሆነው ሰለሞን ወደ አንተ ተመልሻለሁ። እናመሰግናለን። ገዛይን ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናብቃ፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደና ቆዩ ነው። ሰለሞን ክፍሌና ባልደረባውን የስፖርት ዘጋቢያችን እናመሰግናለን። አሁን ሳምንታዊው አፍሪቃ ነክ ርዕሶች አዘጋጅና አቅራቢ አዳነች ሳዬ በዝምባብዌ የምጣኔ ሀብት ዙሪያ ያተኩራል። የዝምባብዌ ሁለተኛዋ ትልቅ ከተማ በሆነችው ብላዋዮ በርካታ ኢንዱስትሪዎች ተዘግተዋል። ፕሬዚደንት ኤመርሰን ምናንጋጉዋ ስልጣን ከያዙ አንድ ዓመት ባለፈበት በሆኑ ወቅት የሥራ አጥነቱ ብዛት ከፍተኛ ሆኗል። ምናንጋጉዋ ከአንድ ዓመት በፊት ስልጣኑን ከቀድሞ ፕሬዚደንት ሮበርት ሙጋቤ ፈልቅቀው በወሰዱበት ወቅት ለሀገሪቱ ባደረጉት ንግግር የሥራ ዕድል ለመፍጠር ቃል ገብተው ነበር። ባለፈው ወር የዚምባብዌ ኢኮኖሚ እንዲያንሰራራ ሲሉ ሁሉም የመንግስት ይዞታ የሆኑት የመብራት ኃይልን፣ የውሃ ሀብትንና የመጓጓዣን የመሳሰሉት አገልግሎት ሰጪ ኩባንያዎች በብቃት እንዲንቀሳቀሱ እንደሚያስፈልግ ገልጸዋል። ከ300 ሚሊዮን ዶላር በላይ እዳ ያለበት የዚምባብዌ ብሔራዊ የባቡር ሀዲድ ኩባንያ እንዲሻሻል ከሚጠበቁት የመንግስት ኩባንያዎች መካከል አንዱ ነው። የባቡር ሃዲዱ ኩባንያ ቃል አቀባይ ኒያሻ ማረቨኒካ፣ ኩባንያው በአዲስ መልክ ወረት ማካበት ሲጀምር የሀገሪቱን ኢኮኖሚ የማገገብ ጥረትን ይመራል ብለዋል። 8 የዝምባብዌ ብሔራዊ የባቡር ሀዲድ ኩባንያ እንደ አውሮፓን አቆጣጠር ከ198-እስከ 21ና 22 ዓ.ም ድረስ በነበረው ጊዜ ብዙ ትርፍ ያስገኝ ነበር። ከ ሶስት መቶ ሚሊዮን ዶላር በላይ የሚሆን እዳ በተሸከምንበት ወቅት ማለት ነው። ኩባንያው በአዲስ መልክ ሲያቆጠቁት ግን የባቡር ሀዲዱ ኩባንያ ከሚከስረው የሚያስገኘው ትርፍ ያመዝናል። ስለሆነም በግብር ከፋዮች ገንዘብ መተማመኑ ያቆማል። ለኩባንያው መዳከምና መክሰር ምክንያት የሆኑት የባቡር ሀዲድ መሳሪያዎች እጅግ ያረጁ፣ አንዳንዶቹ የአንድ መቶ ዓመት ዕድሜ ያላቸው መሆናቸው እንዲሁም የቀድሞው መንግሥት ያስተዳደር ጉድለት መሆኑን ማራቫኒካ አስረድተዋል። የዚምባብዌ ብሔራዊ የባቡር ሐዲድ ኩባንያው በአራት መቶ ሚሊዮን የጥሬ ገንዘብ አቅርቦት ነው እየተንቀሳቀሰ ያለው። በስድስት ዓመታት ውስጥ ታዲያ ትርፍ ማስገኘት ይጀምራል ተብሎ ይታመናል። የመንግሥቱ ይዞታ የሆኑት ኩባንያዎች ሁሉ አቆጥቁጠው በቅልጥፍና እንዲሰሩና የዚምባብዌን ኢኮኖሚ እንዲያገለግሉ ከተፈለገ ወደ ግል ይዞታነት መለወጥ አለባቸው ይላሉ የኢኮኖሚ ተንታኝ ጆን ሮበርትሰን። ትክክለኛው ዘዴ ወደ ግል ይዞታነት መለወጥ ነው። ባለሀብቶች ተጋብዘው እንዲረከቡት ያስፈልጋል። ሆኖም መንግሥት ይህን ከማድረግ ሲያቅማማና ሲያዘግም ቆይቷል። ባለሀብቶች እንዲገቡበት የምንፈልገው እንደ አጋሮች እንጂ የኩባንያዎቹ ባለቤቶች እንዲሆኑ አይደለም ይላል። መንግሥት ራሱ በባለቤትነት ለመቀጠል ይፈልጋል። ስለሆነም መንግሥት በሚፈልገው መንገድ መሥራት የሚሹ አጋሮችን ለማግኘት አልቻለም። እዚህ መጥተው በመንግሥት ቁጥጥር ስር መሥራት አይፈልጉም። በሙያው ከተካኑ ጠበብት እንጂ ከመንግሥት በሚሰጡ መመሪያዎች መመራት አይፈልጉም። ለወቅቱ ፕሬዚዳንት ትልቅ ተግዳሮት የሆነው በሀገሪቱ ያለው የኢኮኖሚ ቀውስ ነው። የገንዘብ ግሽበት በዓመት ጊዜ ውስጥ ባልታየ መልኩ ከ20 ከመቶ በበለጠ አሐዝ ሽቅብ ወጥቷል። ምናንጋጓ ስልጣን ላይ በወጡበት ወቅት ለረጅም ጊዜ ዳሽቆ የነበረውን የሀገሪቱ ኢኮኖሚ ለማሻሻል ቃል ገብተው ነበር። ይሁንና አንዳንድ የሀገሪቱ ተወላጆች የተለወጠ ነገር የለም በማለት ያማርራሉ። የሀገሪቱ የገንዘብ ሚኒስትር ሙቱሊንኩቤ ለአመታት ያህል ድቀት ላይ የቆየውን የደቡባዊ አፍሪቃዊቱን ሀገር ኢኮኖሚ እንዲያገግም ይረዳል ያሉትን ባጀት በመጪው ጥር ወር ለሚጀመረው አዲስ የአውሮፓውያን አመት አውጥተዋል። ማዳም አፈጉባኤ፣ ይህ በጀት በአገሪቱ በ2030 ዓ ም እንደ አውሮፓን አቆጣጠር ማለት ነው፣ ያላትን ራእይውን ወደ ማድረግ የሚያመራ ወሳኝ ነጥብ ይሆናል። ቁጠባ ወደ ብልጽግና ያመራልና፣ ፈላሷው ኢማንኤል ካንት ያለውን ልጥቀስና፣ ሀብታችን የሚመዘነው ባለን ጥሪት ሳይሆን ሀብት ሳይኖረን ልናደርግ በምንችለው ነገር ነው። የዚምባብዌ የገንዘብ ሚኒስትር ምቱሊ ንኩቤ ይህ ባጀት ሀገሪቱ እንደ አውሮፓ አቆጣጠር እስከ 2030 ዓመተ ምህረት ባለው ጊዜ ውስጥ የከፍተኛው መካከለኛ ገቢ ሀገር እንድትሆን ወዳለው ራእይ የሚያመራ ነው ሲሉ አስገንዝበዋል። የዚምባብዌ ዕዳ 10 ቢሊዮን ዶላር መድረሱን የገለጹት የገንዘብ ሚኒስትር ሀገሪቱ እየተከመረ የሄደውን ዕዳን ለመቀነስ እየጣረች ነው ብለዋል። የውጭ ጉዳይ ሚኒስትሩ ንኩቤ በንጽህና ጥበቃ ሸቀጦችና የአካል ጉዳተኞች የሚጠቀሙባቸው እቃዎች ላይ የሚከፈለው ግብር እንዲቆም በማድረጋቸው ትራስ ችኮሆራ የተባሉ ኢኮኖሚ ተንታኝ አመስግነዋቸዋል። ነገር ግን ዚምባብዌ የግምጃ ቤት ሰነዶችን መጠቀም እስካላቆመች ድረስ የዋጋ መጠኖች ሊረጋጉ አይችሉም ይላሉ። ዚምባብዌ የራሷን ገንዘብ ከተወችበት ጊዜ አንስቶ የራሷ ኦፊሴላዊ መገባያ ገንዘብ ሳይኖራት ቆይቷል። የዩናይትድ ስቴትስ ዶላርን፣ የብሪታንያ ፓውንድንና የደቡብ አፍሪቃ ራንድን ነበር የምትጠቀመው። ካለፉት ሶስት ዓመታት ወዲህ ግን ሶስቱንም ገንዘቦች ማግኘቱ እየከበደ ሄዶ የሀገሪቱን ኢኮኖሚ በማሽመድመዱ ከዩናይትድ ስቴትስ ዶላር ጋር በእኩል ዋጋ መገቤት የነበረባቸውን የግምጃ ቤት ሰነዶችን ለመጠቀም ተገደደች። ከዶላር ጋር እኩል ዋጋ መሆን የነበረበት የግምጃ ቤት ሰነድ በአሁኑ ወቅት በድብቅ ገበያ ሶስት የግምጃ ቤት ሰነድ በአንድ ዶላር እየተሸጠ መሆኑ ታውቋል። አድማጮች፣ የዚምባብዌ ኢኮኖሚ ስለሚገኝበት ሁኔታ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ ትንገናኝ። በደህና ቆዩን። አዳነችን ለዝግጅቷ እናመሰግናለን። አሁን ወደ ድሬዳዋ ይወስድናል ተከታዩ ዘገባው። በድሬዳዋ ከተማ በወጣቶች መካከል የሚነሳ ተደጋጋሚ ግጭት ለሞትና ለንብረት መውደም ምክንያት እንደሆነ ነዋሪዎች፣ የአገር ሽማግሌዎች፣ የከተማው አስተዳደርና ፖሊስ ገልጠዋል። በፖሊስ ሪፖርት መሰረት ባለፈው ሳምንት ውስጥ ሁለት ሰው ተገድሏል፣ አራት የመኖሪያ ቤቶች ተቃጥለዋል። ሁሉም የሚሉት ግጭቱን የሚቀሰቅስና የሚያባብስ አንድ አካል አለ የሚሉትን ያን አንድ አካል ለይተው ያልተናገሩ ሲሆን ከተማዋ ቀድሞ ወደ ነበረችበት ሰላም እና አብሮ የመኖር እሴት እንድትመለስ ፍላጎታቸው መሆኑንም ይናገራሉ ሁሉም። በተጨማሪም በከተማዋ አለ የሚሉት የአስተዳደር መዋቅራዊ ችግር እንዲፈታ የሥራ ማጣት እንዲቀረፍና መሰረተ ልማት እንዲሟላ የሚጠይቁ ብዙ ናቸው። ጽዮን ግርማ ዘገባ አላት። በድሬዳዋ ከተማ የተወሰኑ አካባቢዎች ተደጋጋሚ ግጭቶች እየተነሱ እንደሆነ ያነጋገርናቸው በሙሉ ያረጋገጡት ጉዳይ ነው። የሰሞኖቹ ግጭቶች የኦሮሞና የሶማሌ ተወላጆች በሚል በወጣቶች መካከል አልፎ አልፎ የሚከሰቱ እንደሆኑ ነዋሪዎቹ ይገልጻሉ። በአሁኑ ወቅት በከተማው በአጋጣሚ እንኳን ሁለት የሰፈር ወጣቶች በአንድ ትንሽ ነገር ሳይስማሙ ቀርተው ቢጣሉ ጉዳዩ የብሔር መልክ እንዲይዝ እንደሚደረግ ይናገራሉ። በከተማው መልካ ጀብዱ፣ ገንደ ኮሚሽን፣ ገንደ ገመቹ፣ መጋላ ጨብጦና አንዳንድ ጊዜም ገንደ ተስፋ በተባሉ ቦታዎች ግጭቶች ይፈጠራሉ። ባለፈው ሳምንት እነዚህ ግጭቶች ከድንጋይ ውርወር አልፈው ሁለት የቤተሰብ አስተዳዳሪ ወንዶችን በሶስት ቀናት ልዩነት እንዲገደሉ ምክንያት ሆኗል። የከተማው ፖሊስ አንደኛው ሟች ጭንቅላቱ አካባቢ በስለት ተወቅቶ የተገደለ መሆኑን ሲገልጽ፣ የሁለተኛው ሟች ሪፖርት ተጣርቶ አልደረሰም ብሏል። ነዋሪዎቹ ደግሞ ሁለተኛው በጥይት ተመትቶ ነው የተገደለ ይላሉ። ሁለቱ ማቾች የኦሮሞ ተወላጆች ሲሆኑ ይህንን ጥቃት ተከትሎ ደግሞ አራት የመኖሪያ ቤቶች ተቃጥለዋል። መኖሪያ ቤቶቹ የሶማሌ ተወላጅ ቤቶች ናቸው ተብሏል። ለእነዚህ ግጭቶች መባባስ ምክንያት ናቸው የተባሉ ስልሳ ሰዎች መታሰራቸውን ፖሊስ አረጋግጧል። በተጨማሪም ትላንትናና ዛሬ ቢቆምም ቡድን የለዩ የድንጋይ ውርወራዎች በመኖራቸው መፈነካከትና መጎዳት እንደነበር፣ በዚህ ጉዳትም አንዳንዶቹ የሕክምና እርዳታ እንዳገኙ አንዳንዶቹ ደግሞ ወደየቤታቸው የቤታቸው እንደሄዱ ፖሊስ ገልጿል። በከተማው እየተፈጠረ ያለውን ግጭት በተመለከተ መነሻ ምክንያቱ ምን እንደሆነ ለማጣራት በሁሉም ወገን ያሉ የተለያዩ ሰዎችን አነጋገር ያለው፣ ሁሉም የሚሉት ግጭቶቹ የሆነ ቦታ ላይ በቀላሉ ሊቀሰቀሱ ይችላሉ የሚያባብሳቸው የሚያባብሳቸውና ከግጭቶቹ ማትረፍ የሚፈልግ አካል አለ ነው። ማን ነው ይህ አካል ለሚለው አንዱ በአንዱ ላይ ከመጠቋቆም ውጪ ይህ ነው የሚል ትክክለኛ ምክንያት የሚሰጥ ወገን የለም። በድሬዳዋ ከተማ የሶማሌ ተወላጅ መሆናቸውን የሚናገሩት እና በከተማው የአገር ሽማግሌ እንደሆኑ የሚገልጹት አቶ አደም አለሌ ግጭቱ መብረድ ያልቻለው የአገር ሽማግሌዎች ወጣቶቹን ከግጭት እንዲታቀቡ ባለማስታገሳቸው ነው ይላሉ። ይህንን ጦርነት የፈጠረው የእኛ ዘመዶቻችን፣ ወንድሞቻችን ኦሮሞው ናቸው። በስንት ሞከራ እነሱና የኛ የእነሱም ሽማግሌዎች እና የኛ ተነጋግር ነውና ይባካችሁ የእናንተ ልጆች ይዙ ጦርነት ይህንን ለማንም አይበጃም። ትልቅ ከተማ ናት፣ የሁለተኛ የኢትዮጵያ ከተማ ናት። ይሄ ለእናንተ አይሆኑም፣ ረብሻውና ጦርነት ለኛም አይሆኑም። ሰላም እንኖር ነው የምንለው እና ስንት ጊዜ ነው ስብሰባ ያደረግነው ነው የኦሮሞ ሽማግሎች የእነሱም ልጆች መያዝ አልቻሉም። ይሄ ነው ችግሩ እና ይሄንን እየቀጠለ ነው። አቶ አደም ለግጭቶቹ ምክንያት የሚሆኑት ወጣቶቹ የድሬዳዋ ሳይሆኑ ከሌላ አካባቢ የሚመጡ ናቸው። ግጭቶቹ በሚፈጠርበት ጊዜ ደግሞ የከተማው ፖሊስ ለኦሮሞ ወጣቶች ያደላል ብለው ይከሳሉ። እርስ በርስ ብንገዳደል ምንም መፍትሄ አያመጣም። እኛ ምንፈልገው ሰላም ነው። አባገዳ አብዱ ማሊክ ዮኒ የኦሮሞ አባገዳ ናቸው። ችግሩን ለመቅረፍ የተለያዩ ሰዎችን ማነጋገራቸውን ይናገራሉ። እርሳቸውም የሚቀሰቀሱት ግጭቶች በሶማሌና በኦሮሞ መካከል ሳይሆን ከሶማሌ ክልል በገንዘብ የተገዙ የቀድሞ አመራር ሰንሰለት ስር የነበሩ ወጣቶች እንደሆኑ ይጠቁማሉ። የሶማሌና የኦሮሞ ሽማግሌዎች አንድ ላይ ሆነን ለአንድ ወር ያህል በሕዝባችን መካከል አንዳችም ግጭት እንዳይቀሰቀስ ተነጋግረናል። ከክልል አምስት ገንዘብ ተቀብለው ህብረተሰቡ ውስጥ በመደበቅ ሕዝቡን የሚያጋጩ ወገኖች መኖራቸው ነው እንጂ ሁለቱ ሕዝቦች ወንድማማቾች፣ ለዘመናትም አብረው የኖሩ ናቸው። አባገዳ አብዱ ማሊክ የኦሮሞም ሆነ የሶማሌ ልጆች ወደ ጥፋት እንዳይሰማሩ ለመያዝ መነጋገራቸውን ይገልጻሉ። ግን ደግሞ ሆን ተብሎ እሳት የሚለኩስ አካል ካለ አስቸጋሪ መሆኑን ይናገራሉ። እርሳቸውም እንደ ሶማሌ ተወላጁ አዛውንት በከተማው የቀደመው ሰላም እንዲመለስ ይጠይቃሉ። ነሙ ጆሌ ወሊገሌ አመካካላ ካአሁን በኋላ የኦሮሞም ሆነ የሶማሌ ቤተሰብ ልጆቹን ይከለክላል ብለን ተስማምተናል። ልጆቹን ከአንዳች ግጭት ውስጥ ከሚከቱ ሁኔታዎች ያግዳል ብለን ተስማምተናል። መንግስትም መከላከያ ኃይል ልኮ ሁለት ቀናት በሰላም ውለን አደርን። ለአንድ ወር ያህል ስቃይ ውስጥ ነበር የቆየ ነው። አሁን ለማስታረቅ ተዘጋጅተናል። መንግስትም ሰላም እንዲመጣ ነው የሚጥረው። የኦሮሞም፣ የአማራም ሌሎች ህዝቦች ሁሉ ሰላም የሚፈልጉ ናቸው። በገንዘብ ተገዝቶ ህዝቡን እያመሰ ያለ ወገን ግን አለ። እንዲህ አይነቱም ይያዛል፣ ይጋለጣል ብለን ተስፋ እናደርጋለን። ጫላ ኢብራሂም ቀፊር አካባቢ ተወልዶ ያደገ ወጣት ነው። የተፈጠሩት ግጭቶች በሰዎች የሚደረጉ ናቸው ባይ ነው። ኦሮሞና ሶማሌ በምለው ጉዳይ ላይ ኦሮሞና ሶማሌ ታሪክ አንድ ቀንም ተለያይቶም አያውቁም በሰላም በአብሮነት በአንድነት እንደኖሩ ያሉ ህብረተሰብ ናቸው። ይህን የድሬዳዋን ወጣትና እንደዚህ እያደረገ ያለው በፊት ከነበረው የአብዲ ኢሌ ቅሪቶች እና ድሬዳዋ ላይ አጠቃላይ የእሱ ቅሪቶች እና በብር ይህንም ነገር ሁለቱንም ወገን እንደዚህ እያጋጩ ያሉት እነሱ ናቸው። በብዛት ከዚህ ወገን ሶማሌም ሆነ ኦሮሞ ወጣቶች በዚህ ጉዳይ ላይ ነው የተጣላ ነው ብሎ የሚያውቁት አንድም ነገር የለም። እንደዚህ እያደረገ ያለው የዚህም ለውጥ ጠዋሚዎች ናቸው ወይም ምን እያደረጉ ያሉት? ወይዘሮ ሰአዳ ተናኜ የለጋሀሪ አካባቢ ነዋሪ ናቸው። መጀመሪያ የሚያሳስባቸው የከተማው ሰላም መሆን ነው። እኔ በእኔ በኩል ሬድዋ ውስጥ ተወልጅ ያደኩኝ ነኝ። የስምንት ልጆች እናት ነኝ። በህይወቴ እዚ ሬዷ ውስጥ ኖር ማለት ነው። እንደዚህ አይነት ነገር የመጀመሪያ ነው። ማ ኦሮሞ ማ አማራ ማ ሶማሌ እንደሆነ ሳንተዋወቅ በፍቅር ነው ያደግ ነው። ልዩነትንም የለንም። አሁን እዚህ በአጭር ጊዜ ውስጥ ነች ነገር የተከሰተችው። ይህንንም ያው በሽማግሌው ይጥረት መንግስትም ያው ከጎናችን በመሆን እያቀዘቀዙልን ናቸው። ልጆቻችንን ራሱ ከትምህርት ቤት እያስቀረ ነው። ወጥተው ያልቃሉ ማለት ምንም፣ ሰላማዊ ሰዎች እየረገፉ ነው። ምንም በማያውቁት ነገር ለልጆቹ እራት ሊገዛ የወጣ ምንም ውስጥ የሌለ ሰው ተተኩሶበት በተባራሪ ጥይት ሞቶብናል። እንደገና እዚሁ ሙሽራ ሁለት ወር ታገባ እንደዛው እሱም ተመቷል። እና ይሄ ነገርን ስታዩ በቃ ለመኖርም ያለች ነገር አስጊ ነው። ልጆች ትምህርት ቤት ወጥተው በሰላም መግባታቸው አስጊ ስለሆነ በጣም ችግር ላይ ያለ ነው። እኛ እንግዲህ ያው ነው ምንም ማድረግ ስለማንችል በጸሎት የአረቢ የሀገራችንን ሰላም አድርግልን እያለኝ ነው። ያነጋገርኳቸው ሰዎች የከተማው ሰላም ማጣት ለጊዜው አሳሳቢ ጉዳይ ሆኖባቸው ቅድሚያ ሰጡት እንጂ በከተማው በሁሉም በኩል የሚነሱ የተለያዩ ጥያቄዎች አሉ ይላሉ። የአስተዳደር መዋቅሩ አደረጃጀት ፍትሐዊነት የጎደለው ነው በሚል ይተቻል። የወጣት ስራ አጥነት፣ የፍትህ መጓደል፣ የኢኮኖሚ ጥያቄ፣ የፖለቲካና ፍትሐዊ እኩልነት ተጠቃሚነት ችግር ይነሳል። የፖለቲካና መንግስታዊ መስሪያ ቤቶች ሹመት በእውቀትና በክህሎት ከመሆን ይልቅ በኮታና በፖለቲካ ሹመት በመሆኑ ችግሮቹ ከመፈታት ይልቅ ሌሎች ችግሮች እንዲፈጠሩ አድርጓል ይላሉ። ይህም እንደ ጥያቄዎቹ አይነት ይህ የኦሮሞ ጥያቄ ነው፣ ይህኛው ደግሞ የሶማሌ ነው፣ ሌላው የአማራ ጥያቄ ነው እየተባለ ስያሜ እየተሰጠው ጥያቄዎቹ ይዳፈናሉ ይላሉ። በዚህ መካከልም መከፋፈል እንዲፈጠር ተደርጓዋል ሲሉ ይተቻሉ። አድማጮች፣ ዘገባው አላበቃም። በነገው ምሽት ሁለተኛውን ክፍል እናቀርባለን። አሁን ግን የምሽቱን በዚሁ ለመቋጨት እየተንደረደርና አዲሱ የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምስሰት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን አንድ ሰዓት ፕሮግራም ጊዜ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዲሱ አበበ ነን። ሙዚቃው እስከ ትግርኛ ስርጭት መግቢያ ድረስ ያዳርሰናል። መልካም ምሽት፣ ደህና እደሩ። I'm mi na I do dash did i'm galasha cerakan